ኢንጂነር ታከለ ኡማ ከስልጣናቸው ተነስተው በሌላ እንዲተኩ በውስጥ ስብሰባቸው ውሳኔ ማሳለፋቸው ይህም በተለያዩ መገናኛ ብዙንና በማህበራዊ ሚዲያዎች አማካኝነት ሲሸራሸር መቆየቱ ይታወሳል። ሆኖም ትናንትና በተጠናቀቀው የማዕከላዊ ኮሚቴው ተጨማሪ ስብሰባ ይህ ውሳኔ መሻሩንና ከንቲባው በስራቸው ላይ እንዲቆዩ መወሰኑን የሚያሳይ ዜና ተለቋል። የአዲስ አበባ ከተማ የከንቲባ ጽህፈት ቤት በፌስቡክ ገጹ ላይ እንዳስታውቀው ከንቲባው አሁንም በስራ ላይ ናቸው፣ ስልጣናቸውን ሊለቁሉ ተብሎ የተናፈሰው መረጃም ሐሰተኛ ነው የሚል መረጃ አውጥቷል። ኦዲቴ ማዕከላዊ ኮሚቴ ሰሞኑ ያካሂደውን አጠቃላይ ውይይትና ግምገማ በተመለከተም የሚያወጣው መግለጫ እየተጠበቀ ይገኛል። የጸጥታ መደፍረስ የተስተዋለባቸውን ማዕከላዊና ምዕራብ ጎንደር ዞኖች፣ ጎንደር ከተማና ቅማንት ብሔረሰብ አስተዳደርን የጸጥታ ኃይል ህጋዊ እርምጃ ወስዶ እንዲያረጋጋ መመሪያ ተላለፈ። የአማራ ብሔራዊ ክልል የደህንነትና የጸጥታ ምክር ቤት ባወጣው መግለጫ በአካባቢዎቹ ማንነትን ሽፋን በማድረግ ባለፉት አምስት ዓመታት የዘለቀው የጸጥታ መደፍረስ ለሰው ህይወትና ለንብረት መጥፋት ምክንያት ሆኖ መቀጠሉን አንስቷል። ችግሩ አካባቢውን ወደ ተሟላ ትርምስ የሚያስገባና ለክልሉ ብሎም ለመላው አገሪቱ የጸጥታ ስጋት ወደ መሆን ተሸጋግሯል ያለው ቀጠናውን በአጭር ጊዜ ውስጥ ወደ ተሟለ ሰላምና መረጋጋት እንዲያሸጋግር መመሪያ መተላለፉን አስታውቋል። ይህንንም በተመለከተ መግለጫ አውጥቷል። መግለጫው ካለሳቸው ነጥቦች መካከልም የቅማንት የራስ አስተዳደር ኮሚቴ የተከተለ አቅጣጫ ከላይ የተገለጹ ተግባራትን በመፈጸም ፍላጎትን በኃይል በብሔረሰቡ because of the thing you're nuts. ይህ መጽሐፍ ምረቃ ሚሊኒየም አዳራሽን ለቃችሁ ውጡ የተባሉ የንግድ ትርኢት አዘጋጆች ተቸግረናል እያሉ ነው። የመደመር በሚል ርዕስ የተጻፈው እና በጠቅላይ ሚኒስትር አብይ አማካኝነት የተጻፈ የሚነገረው መጽሐፍ ደግሞ ነገ በሚሊኒየም አዳራሽ ይመረቃል እየተባለ ነው። ይህንን አስመልክቶ ነው እንግዲህ የተባሉ የሚሊኒየም አዳራሽን ለቃችሁ ውጡ የተባሉ የንግድ ትርኢት አዘጋጆች ተቸግረናል ያሉት። አዘጋጆቹ ለመገናኛ ብዙኃን ትናንትና እንዳስታወቁት ከአስር ሀገራት የተወጣጡ ከአንድ መቶ በላይ የንግድ ትሬት ተሳታፊዎች እንዲሁም ከአራት ሺህ በላይ ከሚሆኑ የንግድ ትሬት ታዳሚዎች ጀምሮ ከትናንትና ጀምሮ በሚሊኒየም አዳራሽ ለዘጠነኛው የኢትዮ ፖል ትሬ መጀመሪያ ደግሞ በደቡብ ክልል ኮንታ ልዩ ወረዳ እሁድ ጥቅምት ሁለት ቀላስ ሁለት ሺህ አስራ ሁለት ዓመተ ምሕረት በተከሰተው የመሬት መንሸራተት አደጋ የአምስት አባወራዎች መኖሪያ ቤቶች ተደርምሰው በውስጣቸው የነበሩ ሀያ ሁለት ሰዎች ህይወታቸው ማለፉ ታወቀ። ህይወታቸው ካለፉ ነዋሪዎች መካከል አንድ የፖሊስ አባልና ቤተሰቡ እንደሚገኙበትም ለማወቅ ተችሏል። ኤርትራ በፌዴራል ፖሊስ በመከላከያ ሰራዊትና በአካባቢ ፖሊስ እንዲሁም በኮይሻየት ይቀልባ ምንጫ ፕሮጀክት ላይ ተስባርቶ በሚገኘው የጣሊያን ኩባንያው ሳሊኒ ገዛ እየተከናወነ እንደሚገኝ ያስታወቁት ባለሙያው እስካሁን አስራ ሰባት አስክሬኖችን አውጥተናል ብለዋል። ካአሁን ቀደም ነሐሴ አራት ቀን ሁለት ሺ አስራ አንድ አመተ ምህረት በወረዳው በተከሰተ ናዳና የውሀ ሙላት ሁለት ሰዎች መሙ ጀመሩ። ወያኔ ሐርነት ትግራይ ወይም ህወሀት ቆ ማዕከላዊ ኮሚቴ ከመስከረም ሀያ ስድስት እስከ ጥቅምት ሁለት ቀን አስራ ሁለት ሺ አስራ ሁለት ዓመተ ምህረት ባካሄደው መደበኛ ስብሰባ ኢህአዴግ ለማዋሃድ የሚደረግ የችኮላ እንቅስቃሴ አገርን የመበተል አደጋ መጋረጡን አስታወቀ። በአገሪቱ ከጊዜ ወደ ጊዜ ችግሮች የተበራከቱ፣ ጥፋት በጥፋት ላይ የተደራረበ ና የጥፋቱ ከፍተኛ መጠን በየቀኑ እየጨመረ ወደ ከፋ አገር የመበተል ደረጃ ደርሷል የሚለው የኮሚቴው መግለጫ አደጋ ወደ ከፋ ደረጃ እንዲሄድ እያደረገ ያለው አንዱ ምክንያት የፓርቲ ውህደት ለመፈጸም እየተደረገ ያለው የችኮላ እንቅስቃሴ ነው ብሏል። የፓርቲ ውህደት ጉዳዮቹን ለማድረግ በሁሉም መሠረታዊ የመስመር ጥያቄዎች፣ ፕሮግራሞች፣ እስትራቴጂ ወደ አንድ መስመር የሚያስተሳሰር አመለካከትና እምነት መሩ በማይችሉ እሳትና ጭድ አስተሳሰቦች የምትሸከሙ ኢህአዴግ ውህደት ቀርቶ በግንባርነት መቀጠል የማይችል የተበተነ ድርጅት መሆኑን የገለጸው የማዕከላዊ ኮሚቴው መግለጫ፣ እንደዚህ ያሉ የተበተነ ድርጅትን ወደ አንድ ፓርቲ ውህደት ይመጣል ብሎ ማሰብ በራሱ ድርጅትን ከመበተን አልፎ አገርን የሚበትን ሀሳብ ስለሆነ ተቀባይነት የለውም ብሏል። በመጨረሻም ኢትዮጵያና ጅቡቲ ድንበር አቅራቢያ በአፋር ክልል አፈንቦ ወረዳ ልዩ ስሙ ኦብኖ በተባለ ስፍራ የታጠቀ ቡድን ባደረሰው ጥቃት አስራ ስድስት ንጹሀን ዜጎች መገደላቸውን እና ወደ ሰላሳ የሚጠጉ ዜጎች ላይ ደግሞ የአካል ጉዳ ባንክ ዜጎች ህይወታቸውን አጥተዋል። በተጨማሪም ሀያ ስምንት የሚሆኑ ቁስለኞች ወደ ጅቡቲ ሆስፒታል የተላኩ ሲሆን ወደ መቀለና አዲስ አበባ የተላኩ ቁስለኞች መኖራቸውም ታውቋል። ከጥቃቱ በኋላ በአፋር ክልል የተለያዩ ከተሞችም ጥቃቱን አስመልክቶ ተቃውሞ ሰልፎች ተካሂደዋል። ለኤስቢኤስ ሬዲዮ ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።